መኢአድና አንድነት ለዲሞክራሲና ለፍትህ ፓርቲ የመተዳደሪያ ደንቦቻቸውን የጣሱ የአመራር ምርጫዎች አካሂደዋል ያለው የኢትዮጵያ ብሔራዊ ምርጫ ቦርድ የውስጥ ችግሮቻችሁን ፍቱ በሚል ለሁለቱ ፓርቲዎች የሰጠው የሁለት ሳምንታት ቀነ ገደብ ዛሬ ማክሰኞ ጥር አስራ ዘጠኝ ሁለት ሁለቱ ፓርቲዎች በተደጋጋሚ በሰጧቸው መግለጫዎች ምርጫ ቦርድ በውስጥ ጉዳያችን ጣልቃ እየገባ ነው ሲሉ ስሞታ አሰምተዋል። የቀነ ገደቡን መጠናቀቅ አስመልክቶ እስክንድር ፍሬው የኢትዮጵያ ምርጫ ቦርድን የሕዝብ ግንኙነት ዲሬክተር አቶ ደምሰው በንቲን በስልክ አነጋግሯቸዋል። ጤና ይስጥልኝ አቶ ደምሰው። ጤና ይስጥልኝ እስክንድር። በጣም አመሰግናለሁ ስለ ጊዜዎት። አቶ ደምሰው በንቲ የኢትዮጵያ ብሔራዊ ምርጫ ቦርድ የሕዝብ ግንኙነት ዳይሬክተር እንግዲህ የመላው ኢትዮጵያ አንድነት ድርጅት መያድና አንድነት ለዴሞክራሲና ለፍትህ ፓርቲ መተዳደሪያ ደንቦቻቸውን የጣሱ የአመራር ምርጫዎች አካሂደዋል በሚል እና ይሄንኑ ተከትሎም አመራሮቹ ለሁለት ተከፍለዋል በሚል ቦርዱ ሲያስጠነቅቅ ቆይቷል። ለመጨረሻ ጊዜም የውስጥ ችግሮቻችሁ ፍቱ በሚል የሁለት ሳምንታት ቀነ ገደብ መስጠቱ ይታወሳል። ይህ ቀነ ገደብም ዛሬ ተጠናቋል። ቀጣዩ ምንድን ነው? አቶ ደምሰው አሁን በቦርዱ አካባቢ ያለው ሁኔታ ምንድን ነው? ቀደም ሲል አንተም እንደገለጽከው ቦርዱ ለሁለት ጊዜ ያሳህል የውስጥ ችግሮቻቸውን ፈተው ፓርቲዎቹ በምርጫው እንዲሳተፉ ተደጋጋሚ ጥረት ሲያደርግ ነው የቆየው። እንግዲህ በዚህ ጊዜ ውስጥ በፓርቲዎች ውስጥ ያሉ ሁለት የቡድኑ አካላት ያቀረቡት ነገር አለ። ሌሎቹ ደግሞ ህጋዊ የፓርቲ ቡድኖች ነን የሚሉ የአንድነትና የሚያድ ፓርቲ አባላት ሌሎች አባላት በዚህ ሂደት ላይ ቅሬታ አለን፣ አጠቃላይ ሂደት ታሁማለን በሚል ምንም የምናደርገው ነገር የለም ሲሉ ደብዳቤዎቻቸውን አስገብተዋል። አጠቃላይ እንግዲህ ቀጣይ ቦርዱ በዚህ ጉዳይ ላይ የሚወስነውን ውሳኔ ቀጣይ የሚታወቅ ይሆናል። ቦርዱ ነው እንግዲህ ይህን የሚያውቀው። ምን አይነት እርምጃ ነው የሚወሰደው አቶ ደምሰው? ቦርዱ ሲያስጠነቅቅ ቆይቷል፣ አንድ እርምጃ ወስዳለሁ ሲል እንግዲህ፣ ይህንን ጉዳይ የሚያውቀው ዝርዝር ሁኔታውን በማየት የሚወስነው ቦርዱ ነው። በዚህ ጉዳይ ላይ ቦርዱ ይህንን ሊወስን ይችላል፣ ወይም ደግሞ ይህንን ይወስናል ብሎ መናገር ነገር አይቻልም። አሁን ዛሬ ቀነ ገደቡ ተጠናቋል። እንደገለጹልኝ ቀነ ገደቡ እስከተጠናቀቀበት ድረስ በፓርቲዎቹ በኩል እየጠየቅናቸውን አላሟሉም ነው ያሉኝ ይመስለኛል፣ እሱን ያረጋግጡልኛል። መልካም። ቀደም ሲል እንደተገለጸው ቦርዱም ሲጠይቅ እንደነበረው ፓርቲዎቹ ጠቅላላ ጉባኤ አካሄደው የውስጥ ችግሮቻቸውን ፈጥተው ለቦርዱ እንዲያሳውቁ ነበረ የተሰጠው የጊዜ ገደብ። በዚህ መሰረት እንግዲህ ጠቅላላ ጉባኤ የተካሄደበት ሁኔታ እንደሌለ ያው ስናየው ነው የቆየ ነው። ይሁንና በፓርቲው መካከል ያሉ ቡድኖች አልተስማማንም፣ ከሌላ ቡድን ጋር አልተስማማንም ያሉ ሌሎች ቡድኖች ሰዎች ከመያድ የአቶ አበባ መሀሪ ቡድን ከአንድነት ደግሞ የአቶ ትግስቱ ቡድን ምርጫ አካሄድ ያለሁ የሚል እንደምታ ያለው ደብዳቤ ሲያስገባ የአቶ አፋን ባህሪ ሙድርን ደግሞ ከዚህ በፊት ያደረግኩት ጠቅላላ ምርጫ እንደ ታሳቢ ተደርጎ ቦርዱ ምላሽ እንዲሰጠኝ የሚል ነገር አቅርቧል። የሆነ ሆኖ አጠቃላይ ሂደቱን መርምሮ ውሳኔ የሚሰጠው ቦርዱ ነው የሚሆነው። እስክንድር መኬ ነው ቦርዱ ይሰበሰባል ተብሎ የሚጠበቀው አቶ ደምሰው ሀሙስ ቦርዱ በዚህ ጉዳይ ላይ ውሳኔ ይሰጣል ተብሎ ይጠበቃል። ሁለቱ ፓርቲዎች በተደጋጋሚ በሰጧቸው መግለጫዎች አንድነትና መያድ ምርጫ ቦርድ በሕግ ከተሰጠው ስልጣን እያለፈ ነው፣ በፓርቲዎቻችን የውስጥ ጉዳይ ጣልቃ እየገባ ነው፣ እየሰራ ያለውም እኛ ከሁለት ሺህ ሰባቱ ምርጫ ሊያስወጣን ነው በሚል ይከሳሉ። በዚህ ላይ ምንድን ነው የእናንተ ምላሽ? አንድ ነገር ሊታወቅ የሚገባው ነገር በዚች ሀገር ህጋዊ የፖለቲካ ፓርቲዎች አሉት ሰባ አምስት ነው። ሁሉም ፓርቲዎች ለኢትዮጵያ ብሔራዊ ምርጫ ቦርድ እኩል ናቸው። እኩል ተቀባይነት አላቸው እኩል አቅም አላቸው ተብሎ ነው የሚታመነው። እኩል ህጋዊ ሰውነት አላቸው ተብሎ ነው የሚታመነው። በተለየ ሁኔታ እነዚህን ሁለት ፓርቲዎች ከምርጫው ውጪ ለማድረግ የሚሰራበት ምንም ምክንያት የለም። የኢትዮጵያ ብሔራዊ ምርጫ ቦርድ በገለልተኝነት ስራውን ሲያከናውን እንደቆየ ይታወቃል። እነሱም ለዚህ ምስክር ናቸው ከዚህ በፊት አሁን ግን፣ ችግር በገጠማቸው ጊዜ የውስጥ ችግራችሁን ፍቱ በተባሉ ጊዜ ይህንን ሀሳብ ማንሳት እኛ ተገቢ ነው ብለን አናምንም። አጠቃላይ ሂደቱ የኢትዮጵያ ብሔራዊ ምርጫ ቦርድ እየሄደባቸው ያሉ ህጋዊ መንገዶችን በማጠልሸት ሌሎች ፖለቲካዊ ትርፎችን ለማግኘት የሚካሄድ ሂደቶች ናቸው። እነዚህ አጠቃላይ በዚህ ጉዳይ ላይ የሚነሳው ነገር ከእውነት የራቀ ነው፣ ሀሰት ነው። በዚህ ጉዳይ ላይ ማሳያ የሚሆን ነገር የኢትዮጵያ ብሔራዊ ምርጫ ቦርድ አካሄድ ሄዶ የእነሱን አካሄድ በሚጎዳ መልኩ እነሱን ለማፍረስ የሄደበት አንድም ማሳያ የሚያቀርቡት ማሳያ አይኖራቸውም በእርግጠኝነት። አቶ ደምሳው ባንቲ የኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ግንኙነት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች። እኔም አመሰግናለሁ በጣም።